या मेरे खाद्रिम्स रेडियो ताब्नो ኢትዮጵያዊ ነው። ይህንን ክህሎት ይህንን እውቀት ይህንን ልምድ እየቀሰመ ነው የሚሄደው። ተመሳሳይ ስራዎቻችንን ለመስራት ትልቅ አቅም እየሆነ ነው የሚሄደው። በትላንትናው ዕለት በመኪናቸው ውስጥ ሞቶ የተገኙት የታላቁ ሕዳሴ ግድብ ግንባታ ዋና ስራ አስኪያጅ አቶ ስመኘው በቀለ ናቸው። የሰማችኋቸው ከአንድ አመት በፊት ከክፍላችን ጋር ካደረጉ ቃለምልስ የተወሰደ ነው። የዚህን ዘገባ ዝርዝርና ሌሎች የቀብር ስነ ስርዓታቸውን የሚመለከቱ በአብይ ርዕሳችን እናቀርባለን። አርብ ሐምሌ 22 2010 ዓ ም ጤናስጥልኝ እንደምናመሻችሁ ኩራትና ክቡራን አድማጮቻችን ዜናውን ፕሮግራሙን የምናቀርባላችሁ ያዳኝ ፍሳዬና እኔም አሉላ ከበደንን ካቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሳችን ጋር በመሆን በርከት ያሉ ዘገባዎችን ይዘን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ባቡዌ የቀድሞ መሪዋ ሮበርቱ ሙጋቤ የማይሳተፉበትን ታሪካዊ ምርጫ ከ38 ዓመታት በኋላ ለመጀመሪያ ጊዜ የፊታችን ሰኞ ታካሂዳለች። መራጮችና ታዛቢዎች ግን በምርጫው ነጻነትና ትክክለኛ መሆን ላይ አዎንታዊ መሆናቸውን የሚገልጹት በጥንቃቄ ነው። አዲስ የሚመረጠው መሪም የገባውን ቃል ጠብቆ ለውጥ በማምጣት ጥያቄ ላይ ጥርጣሬ ያላቸው አኒታ ፓውል ከሐራሬ የላከችው ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል። በዚምባብዌ ታሪካዊ ምርጫ ሊካሄድ ነው እና የአዲስ ምዕራፍ ጎህ ሊቀድ ነው ማለት ነው ብለህ ጥያቄ ብታቀርብ የምታገኘው መልስ የሚወሰነው ጥያቄው በቀረበለት ሰው ላይ ሆኖ ታገኛለህ። ፕሬዚደንት ኤመርሰን ምንጋጓ ከተመረጡ ከስምንት ወራት በኋላ ዋናው የዚምባብዌ ችግር የምጣኔ ሀብት እድገቷ አነስተኛ መሆኑ ነው። ዛሬ ሀገሪቱ ውስጥ ገንዘብ ማግኘት በጣም አስቸጋሪ ነው። ምንጋጓ የቀድሞው ፕሬዚደንት ሮበርት ሙጋቤ ሥልጣን ከለቀቁ በኋላ አመራሩን ተረክበው ቃለ መሐላ በፈጸሙበት ሥነ ሥርዐት ላይ ለኢኮኖሚው ቀውስ መፍትሔ የሚሆን እርምጃ ፈጥኜ እወስዳለሁ ሲሉ ነበር ቃል የገቡት። ምንጋጓ የገቡት ቃል ግን እስካሁን ተግባራዊ አልሆነም። በዋና ከተማዋ ሐራሬ ጎዳናዎች ላይ በመዘዋወር በዚህ ምንጋጓ ሊያሸንፉ ይችሉበታል ስለሚባለው የዘንድሮው የዚምባብዌ ምርጫ ሰዎችን ብትጠይቅ የምታገኛቸው መልሶች በጣም የተለያዩ ሆነው ታገኛለህ። የአንድ ፕሮጀ ኃላፊው ኩድዛይ ማሮንጎይ እንዲህ ይላሉ። በጣም ተደስቻለሁ። ድባቡም ሰላማዊ ነው። የምረጡኝ ዘመቻውም እንዲሁ በአብዛኛው ሰላማዊ ነው። የዕለት ተዕለት ተግባራችንም በሰላም እያካሄድ እንገኛለን። ያለ ፍርሃትና ወከባ ነው እየወጣን የምንገባውና አሁን በጣም ደስ የሚል ነው። ትሪፊን ቺዝቮንዶ ተማሪ ናት። ለውጥ የመምጣቱን ጉዳይ ትጠራጠራለች። ምኖ ሐቀኛ ለውጥ ስለመምጣቱ እርግጠኛ አይደለሁም። በዚህ ሳቢያ ያን ያህል የሚያስፈነድቅ ነገር የለም ለጊዜው። ምክንያቱም እኔም በተመለከተ ከዓመት ዓመት ለብዙ ጊዜ ያየነው ተመሳሳይ ነገር ነው። ብዙም ተስፋ የሚሰጥ ነገር የለም። ስለዚህ ለውጥ ይኖራል ወይስ ቃል የተገቡት ትላልቅ ነገሮች ዝም ብለው ቃላት ብቻ ናቸው? የምርጫው ቀን እየተቃረበ ሲሆን ዚምባብያውያን የተስማሙ ባይሆንም ትኩረት ሰጥተው ግን ውጤቱን በመጠባበቅ ላይ ናቸው። አንድ የዩናይት ስቴትስ ወታደራዊ አውሮፕላን ሰሜን ኮሪያ በኮሪያው ጦርነት ወቅት የተገደሉ አሜሪካውያን ወታደሮች ያለቻቸውን ሀምሳ አምስት አስከሬኖች ወደ አገራቸው መልሷል። የኮሪያው ጦርነት የተካሄደው ከስልሳ አመታት በላይ በፊት እንደነበር የሚታወቅ ነው። የዋይት ሀውስ ቤተ መንግስት በትላንትና ሁለት ባወጣው ዘገባ ይህንኑ አረጋግጧል። ሲ አስራ ሰባት የተባለው የአየር ኃይል አውሮፕላን የአሜሪካ ወታደሮች ቅሪት አካሎች የሆኑትን ይዞ ከሰሜን ኮሪያ ተነስተዋል። በመጪው ረቡዕ ወደ አገራቸው መመለስ ኦፊሴላዊ ስነ ስርዓትም እንደሚደረግ የዋይት ሀውስ አስታውቋል። የዩናይትድ ስቴትስ ባለስልጣኖች ፍልሰተኞች ወደ ሀገሪቱ ከገቡ በኋላ ከልጆቻቸው የተነጠሉት ቤተሰቦች ከልጆቻቸው ጋር እንዲያገናኙ በፍርድ ቤት የተሰጣቸው የጊዜ ገደብ አልፏል። ህገወጥ በሆነ መንገድ ወደ ሀገሪቱ በመግባታቸው ከልጆቻቸው እንዲነጠሉ ከተደረገ በኋላ በፍርድ ቤት ትእዛዝ እንዲገናኙ የተሰጠው የጊዜ ገደብ ትላንት አብቅቷል። እስካሁን ባለው ጊዜ ከ1400 በላይ የሚሆኑ ከአምስት ዓመት ዕድሜ በታች ልጆች ከቤተሰቦቻቸው ጋር እንደተገናኙ ተገልጿል። 378 ለአሳዳጊዎች እንደተሰጡ ታውቋል። ሰባት መቶ የሚሆኑ ልጆች አሁንም በመንግስት ቁጥጥር ስር ናቸው። እጣቸው ምን እንደሚሆን አልታወቀም። የዩናይት ስቴትስ ባለስልጣናት ፍልሰተኞች ወደ አገሪቱ ከገቡ በኋላ ከልጆቻቸው የተነጠሉ ወላጆች ከልጆቻቸው ጋር እንዲገናኙ በፍርድ የተሰጣቸው የጊዜ ገደብ አለፈ። በኩርዶች የሚደገፈው የሶሪያ ዲሞክራሲያዊ ካውንስል እና በዩናይት ስቴትስ የሚታገዘው የሶሪያ ዲሞክራሲያዊ ኃይሎች መልእክተኞች ከሶሪያ መንግሥት ባለስልጣናት ጋር ለመነጋገር ሶሪያ እንደሚገኙ ተገልጠዋል። መልእክተኞቹ ደማስቆ የገቡት ከሁለት ቀናት በፊት መሆኑን የሶሪያ ዲሞክራሲያዊ ካውንስል ተባባሪ ሊቀመንበር ሪያድ ዳራር ገልጠዋል። የኩርድ ባለስልጣናት ስለ ሰሜን ሶሪያ ወደ ስምምነት በሚያመራ ጉዳይ ላይ እየተነጋገሩ መሆናቸውን አክለው ተናግረዋል። የሶሪያ ዲሞክራሲያዊ ካውንስል መልእክተኞች በይፋ ወደ ሶሪያ መዲና ሲሄዱ ለመጀመሪያ ጊዜ ነው። የኩርድ ባለስልጣናት ከሶሪያው ፕሬዚዳንት ባሽር አልአሳድ ጋር የግንኙነት መስመር ለመክፈት መፈለጋቸውን ያሳያል ተብሏል። ሶሪያ ውስጥ ክልላዊ አስተዳደር እንዲኖራቸው የፖለቲካ ስምምነት የማድረግ ፍላጎትም አላቸው። የፓኪስታን የምርጫ ኮሚሽን ዛሬ በገለጸው መሰረት እውቅ ስፖርተኛ የነበሩት ኤርማን ካን በምክር ቤታዊ ምርጫ እንዳሸነፉ ይሁንና ፓርቲያቸው በምክር ቤት የብዙሀንነት ቦታ ለመያዝ የሚያስችለው ያህል ድምፅ ባለማግኘቱ የጥምር መንግስት ለመመስረት ይገደዳሉ። የምርጫው ኮሚሽን ይህን ያለው ካን ቴሪክ ኢኢንሳፍ የተባለው ፓርቲያቸው ማሸነፉን ትላንት ከገለጹ በኋላ ነው። በቴሌቪዥን የድል ንግግር ሲያደርጉ በሀገሪቱ ባለው ብልሹ አስተዳደር ምክንያት የሰፈነውን ድህነትንና ሙስናን ለማጥፋት እታገላለሁ ብለዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ከአውሮፓ ጋር ተጋግሎ የነበረው የንግድ ሽኩቻ ወይም ጦርነት የሚል ስያሜ የተሰጠውን በረገበ ማግስት ከአውሮፓ ኮሚሽን ፕሬዚዳንት ዣን ክሎድ ያንከር ጋር ያደረጉት ንግግር ታላቅ የኢኮኖሚ ድልና ታሪካዊ ስምምነት ነው ብለውታል። ስለ ዝርዝሩ ግን የተናገሩት የለም። አውሮፓን ለገበሬዎች ከፍተናል፣ ትልቅ ገበያ አግኝታችኋል ሲሉም ትራምፕ አይዋ ላይ ተናግረዋል። ቻይና በቦሎቄና በሌሎች ምርቶች ላይ በደነገገችው ቀረጥ ከተጎዱት በመካከለኛው ምስራቅ ካሉ የእርሻ ክፍለ ግዛቶች መካከል አይዋ አንዷ ናት። ቻይና በዩናይትድ ስቴትስ ለተደነገገባት ቀረጥ አጸፋውን የቀረጡን መጠን ከፍ አድርጋለች። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳንች ፍሳሀየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይር እስከ ማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማቸኋለን። ቤተልሔም ጥጋቡ እባላለሁ። ሲልቨር ስፕሪንግ አካባቢ ነው የምኖረው። ተማሪ ነኝ። ዶክተር አብይ በሰሩት ስራ በጣም ደስተኛ ነኝ። ለእኔ ፐርሰናሊ እንደ አንድ ወጣት ኢትዮጵያዊ ዓይኔን እንደገና ሀገሬ ላይ እንዳደርግ ነው ያደረጉኝ። አላማዬም ሕይወቴም የነበረው ከሀገሬ ውጪ ነው ፊቸሬ የሳስበው የነበረው። አሁን ግን እሳቸው ከመጡ በኋላ ሪሊ ኢትዮጵያ ውስጥ ነው ፊቸሬ መሆን ያለበት፣ ኢትዮጵያ ላይ ነው ማየት ያለብኝ ብዬ እያንዳንዷን ነገር ነው የምከታተለው። ነገ ቅዳሜ ጠቅላይ ሚኒስትር አብይ አህመድ ጋር በሚደረገው ግዙፍ በተሰኘ ስብሰባ ለመገኘት በጉጉት እንደሚጠብቁ ከገለጹ የዋሽንግተንና አካባቢዋ ነዋሪዎች የአንዷን ወጣት ድምፅ ነው የሰማችሁት። አድማጮች ሙሉ ቅንብሩን በሁለተኛው አጋማሽ ክፍለ ጊዜ ነው የምናቀርበው። አሁን ወደ መጽሔቱ ዝርዝሮች እንለፍ። ትላንት በመኪናቸው ውስጥ ሞቶ የተገኙት የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ስነ ስርዓት የፊታችን እሁድ እንደሚፈጸም አስተባባሪ ኮሚቴ አስታወቀ። ኢንጂነር ስመኘው በጥይት ተመተው መሞታቸውን የገለጸው ፌዴራል ፖሊስ እስካሁን ባለው ጊዜ ይፋ ያደረገው የምርመራ ውጤትም ሆነ የሰጠው ፍንጭ የለም። እስክንድር ፍሬው ዝርዝር አለው። የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ በቀለ ሞት ማነጋገሩን በቀጠለባት የሐዘን ድባብ ጠላባት ኢትዮጵያ የቀብር ስነ ስርዓቱ ዝግጅትም ቀጥሏል። በመስቀል አደባባይ በመኪናቸው ውስጥ ሞተው የተገኙት በጥይት መመታታቸውም የተረጋገጠው የኢንጂነር ስመኘው በቀለ አስከሬን የቆየው ለምርመራ በተላከበት በቅዱስ ጳውሎስ ሆስፒታል ነው የመንበረ ጸባኦት ቅድስት ሥላሴ ካቴድራል ደግሞ የመጨረሻ ማረፊያው እንደሚሆን የቀብር ስነ ስርዓቱን ለማስፈጸም የተቋቋመው ብሔራዊ አብይ ኮሚቴ አስታውቋል። ኮሚቴው ዛሬ ለጋዜጠኞች ባሰራጨው መግለጫ እንዳለው የቀብር ስነ ስርዓቱ የፊታችን እሁድ ሐምሌ 22 ቀን ከቀኑ በሰባት ሰዓት አራት ኪሎ በሚገኘው በዚሁ በቅድስ ሥላሴ ካቴድራል ይፈጸማል። በቀብር ስነ ስርዓቱ ላይ ቤተሰቦቻቸው፣ ከፍተኛ የመንግሥት ባለሥልጣናት፣ የሥራ ባልደረቦቻቸውና መላው ህዝብ ይገኛል ብሏል። ኮሚቴው ዛሬ ሊፈጸም ታስበው የነበረው የቀብር ስነ ስርዓት ወደ እሁድ የተላለፈውም ለአንድ ታላቅ የልማጀግና በሚመጥን ሂደት እንዲታጀብ በመፈለጉ እንደሆነ አመልክቷል። ኢንጂነር ስመኘው ጆሮ ግንዳቸው አካባቢ በጥይት መመታታቸውንና መኪናቸው ውስጥም ሽጉጥ መገኘቱን የገለጸው ፌዴራል ፖሊስ አሟሟታቸውን እየመረመረ መሆኑን ትናንት አስታውቋል። እስካሁን ግን ይፋ የተደረገ የምርመራ ውጤት የሚሆን ሌላ ፍንጭ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ቀደም ብዬ በመግቢያው እንደጠቆምኩት ኢንጂነር ስመኘው በቀለ ቀደም ሲል ከወራት በፊት ከትግርኛ ቪኦኤ ባልደረባችን በትረ ስልጣን ጋር ያደረጉት ቃለምልልስ ድምጻቸውን ለማሰማትና ና ለማስታወስ ያህል ነው። ታላቁ የኢትዮጵያ ህዳሴ ግድብ በቤኒሻንጉል ጉሙዝ በሚባል ብሔራዊ ክልላዊ መንግስት ጉባ እና ሰዳን በሚባል ወረዳዎች ላይ ነው እየተገነባ ያለው። በዚህ የስራ ቦታ ያው በርካታ ሰራተኞች አሉ። በአሁኑ ሰዓት ዘጠኝ ሺህ የሚሆኑ ሰራተኞች አሉን። ከዚህ ዘጠኝ ሺህ ሰራተኞች ውስጥ ወደ አራት መቶ የሚሆኑት ከሀያ አምስት አገራት ተቀጥረው እየሰሩ ያሉ የውጭ ሀገር ዜጎች በተለያየ ሙያ ተሰማርተው ያሉበት ፕሮጀክት ነው። ስለዚህ እኛም ከስራ ባልደረቦች ጋ ሆኜ መራለሁ በሀገር ውስጥም በውጭም ያለ ነው ኢትዮጵያውያኖች፣ ኢትዮጵያ ዲያስፖራዎች፣ ትውልደ ኢትዮጵያውያን ሁላችንም በየትም ሀገር በየትም በአጠቃላይ በቅርብ የምንከታተለው ትልቁና የዘመኑ ስጦታችን የምንለው ፕሮጀክት ላይ ነኝ። መጋቢት ሀያ አራት ቀን ሁለት ሺ ሶስት አመተ ምረት በቀድሞው ጠቅላይ ሚኒስትራችን አቶ መለስ ዜናዊ በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሳይት ላይ የመሰረት ድንጋይ በማስቀመጥ ለሁላችንም ባልተጠበቀ ሁኔታ ያው በአባይ ወንዝ ላይ ትልቅ ስራ መጀመራችንን ይፋ ሲያደርጉ ሁላችንም በያለንበት ቦታ ሁሉ ምን ያህል ስሜታችንና ደስታችን እንደገለጥን ይታወቃል። በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሁለት ዋና ዋና ኮንትራክተሮች ነው ያሉት አንደኛው ሳሊኒ ኢምፕሪጅሎ የምንለው የጣሊያን ኩባንያ ነው። የሲቪል ስራውን የሚሰራ ኢፒሲ ኮንትራክተር ነው። ሌላው ደግሞ የሀገራችን ብረታ ብረትና ኢንጂነሪንግ ኮርፖሬሽን የሃይድሮ ሜካኒካል፣ ሃይድሮሊክ ስቲል ስትራክቸር፣ ኤሌክትሮ ሜካኒካል የምንላቸው እና ከዚሁ ጋር ተዛማጅነት ያላቸውን ስራዎች ማለትም የዲዛይን፣ የፍብረካ፣ የተከላ እና መጨረሻን ፈትሾ የማስረከብ ስራዎችን የሚሰራልን የስራ ተቋራጭ ነው። አማካሪ መሀንዲስ ጆይንት ቬንቸር ነው። የፈረንሳይና የጣሊያን ሀገር ሁለት አማካሪ መሀንዲሶች ጥምረት በመፍጠር ጆይንት ቬንቸር ሆነው ያማክሩናል። እነሱም ኮይነቬሌ የሚባል የፈረንሳይ ኩባንያና ኤሌክትሮ ኮንሰልት የሚባል የጣሊያን ኩባንያዎች ናቸው። በአጠቃላይ ስድስት ሺህ ሜጋዋት ሀይል ማለት የምንችልበትን ሁኔታ ይፈጥሩልናል ማለት ነው። አድማጮች ከወራት አስቀድሞ ከትግርኛ ክፍል ባልደረባችን በትረ ስልጣን ጋር ካደረጉት ቃለምልልስ ለትውስታ የወሰነውን ድምፅ ነው ያሰማናችሁ። ወደፊት የኢንጂነር ስመኘው በቀለን ሕይወትና ስራ ሰፋ ያሉ ዝግጅቶች እናቀርባለን። የቀብር ስነ ስርዓታቸው በእስክንድር ዘገባ እንደጠቆመው የፊታችን እሁድ ነው የሚፈጸመው። አሁን ወደ ተከታዩ የመጽሔት ርዕስ እንውሰዳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወደ አንድነቷ መመለሷን በይፋ የሚያበሰር የመግለጫ የጸሎትና የምስጋና ስነ ስርዓት ትላንት ምሽት ዋሽንግተን ዲሲ በሚገኘው ደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን ተካሂዷል። ሰለሞን አባተ እዚያው ተገኝቶ አድማጮች ይሄ ቆየት ብሎ የሚቀርብ ዘገባ ነው። ከዚያ በፊት ግን ወደ ትግራይ የሚወስድን ዘገባ እናስከትል። ነገ ቅዳሜና እሁድ በመላው ትግራይ ሰላማዊ ሰልፍ እንደሚካሄድ የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ረዳይ ሀለፎም ዛሬ አስታውቀዋል። ያነጋገራቸው አለም ፍስሐ ነው። ከመቀሌ ተከታዩን ዘገባ ደርሶናል። የዚህ ሰልፍ ዋነኛ ዓላማው ለብዙ ጊዜ ህዝብ ያነሳው የነበረ ጥያቄና መንግስትና ህወሓትም የተታገልበት ነበር። እንዲህ ይሉታል ባለፉት የነበረው ሰላምም ጦርነትም የሌለበት የኢትዮጵያና የኤርትራ ግንኙነት በዘላቅነት ይፈታ በሁለቱ ህዝቦች መካከል ያለው ሰላም ወደ ነበረበት ቦታ ይመለስ ለዚህ ደግሞ መንግስት መወጣት ያለበትን ድርሻ ይወጣ የሚል ጥያቄ ነበረ። የትግራይ የብሔራዊ ክልላዊ መንግስትም መንግስት የሚመራው ህዝባዊ ወያነ ሓርነት ትግራይም ጥያቄው ትክክለኛም ተገቢም ስለሆነ ጥያቄውን ተቀብለው በቀጣይነት እየሰሩበት ነበር። በመጨረሻ ፍሬ አፍርቶ በኢህአዴግ ደረጃም የውይይት አጀንዳ ሆኖ በመጨረሻ ውሳኔ እንዲያገኝ ሆነዋል። እኛም በሙሉ ልብ ነበር የተቀበል ነው። በሙሉ ልብ ነው የምንቀበለው። በሐምሌ 21ና 22 የሚካሄደው በመላ ትግራይ የሚካሄደው ሰላማዊ ሰልፍም የኢትዮጵያና የኤርትራ የሰላም ጉዳይ ተጠናክሮ እንዲቀጥልና ወደነበረበት ሁኔታ እንዲመጣ ድጋፍ ለመስጠት ነው ማለት ነው ህዝቡ የሚወጣው አቶ ረዳይ ይህ የሁለት ህዝቦች የሰላም ጉዳይ ዋነኛ የሰልፍ ዓላማ ሲሆን ከዚህ ጎን ለጎን መተላለፍ ያለበት መልእክት ያሉት ደግሞ በዚህ እለት ግን ከባለፉት ዓመታት ጀምሮ በተለያዩ የሀገራችን አካባቢዎች እየተፈጸሙ ያሉ መንነትን ማዕከል ያደረጉ ጥቃቶች እንዲቆሙ ደግሞ መልእክት የምናስተላለፍበት ይሆናል። ዜጎች በየትኛውም የሀገራቸው አካባቢ በሰላም የመንቀሳቀስ የመኖር ሀብት የማፍራት ህገ መንግስታዊ መብትና ነጻነት አላቸው። ይህንን ህገ መንግስታዊ መብትና ነጻነት ለማሳጣት የሚደረገው ማንኛውም እንቅስቃሴ ተቀባይነት የለውም። ማንኛውም ኢትዮጵያም ቢሆን ሊቀበለው የሚገባ ጉዳይ አይደለም። እዚህ አጋጣሚ ይህንን ሰላማዊ ሰልፍም ይህንን መልእክት የሚያስተላልፍ ይሆናል። አተረጋዒ ሰላማዊ ሰልፉ ሰለማው ሆኖ እንዲያልፍ መንግስት መድረግ ያለበት ነገር እያደረገ ሲሆን ህዝብ ለዚህ የራሱ የሆነ ሰለማው ሰልፍ ሰለማው በሆነ መንገድ እንዲጠናቀቅ የበኩልን ድርሻ እንዲወጣ ያላቀምንታለን ካሉ በኋላ በዚህ አጋጣሚ እንዲህ ብለዋል። ትላንትና ሁለት አንድ በጣም አስደንጋጭ ዜና ሰምተናል። በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ዋና ስራ አስኪያጅ የነበረው የግና መሐንድሳችን ኢንጂነር ስመኘው በቀለ ከዚ ዓለም በሞት እንደተለየ ሰምተናል። የትግራይ ህዝብና የትግራይ መንግስት ጥልቅ የሆነ ሀዘን ተሰምቶናል። ቅስም የሚሰብር ዘናም ነው። ይህንን መራራ ሀዘን መግለጽ እንፈልጋለን። ሰላማዊ ሰልፉ እሁድ በመላ ትግራይ ወረዳና ከተሞች እንደሚካሄድ አተረዳ ገልጸዋል። አለም ፍስሐ ከመቀሌ። አሁን ደግሞ አድማጮች የፕሮግራም ማስታወቂያ አድማጮች ቀደም ብለን በመግቢያው እንደጠቆም ነው፣ በዘገባዎቻችንም ከትላንትና አንስቶ ስንዘግብ እንደቆየ ነው፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እዚህ ዋሽንግተን ዲሲ ይገኛሉ። በነገ ዕለት ሰፊ ህዝባዊ ስብሰባ ያደርጋሉ። በዛሬና በትናንትና መካከልም የተለያዩ ውይይቶችና ስብሰባዎች ላይ ተሳትፈዋል። ታዲያ የነገው በስፋት የሚጠበቀው ዘገባ ዝግጅት ወይም የጠቅላይ ሚኒስትሩ የሚገኙበት ስብሰባ ለአምስት ሰዓታት ከአሜሪካ ድምፅ ራዲዮ የቀጥታ ስርጭት እናደርጋለን። በምስልና በሬዲዮ በተከታታይ የሚደረጉ ናቸው። በተመሳሳይ ሰዓት መላልሰን እናስታውሳለን። ረዘም ላሉ ሰዓታት የሚዘልቀውን ዝግጅታችንን እንድትከታተሉ እናስታውሳለን። አሁን በቀጥታ ወደ ሎስ አንጀለስ ካሊፎርኒያ ነው የምንወስዳችሁ። ሎስ አንጀለስ ካሊፎርኒያ ውስጥ የተቋቋመው የጠቅላይ ሚኒስትር አብይ አህመድን የዳያስፖራዎች ወይም በውጭ የሚኖሩ ኢትዮጵያውያን ጉብኝት አስተባባሪ ኮሚቴ የአቀባበል ዝግጅቱን ማጠናቀቁን ትናንት በጋዜጣዊ መግለጫው ይፋ አድርገዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታትሎታል። ግንቡን እናፈርሳለን፣ ድልድዩን እንገነባለን፣ እሺ ለዶክተር አብይ በሚል መሪ ቃል በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንስላ ጄኔራል ጽህፈት ቤት እና የሎስ አንጀለስ አስተባባሪ ኮሚቴ ትናንት በጽህፈት ቤታቸው በጋራ በሰጡት ጋዜጣዊ መግለጫ ላይ እንዳሉት የለውጥ ትንሣኤ የሆኑትን ጠቅላይ ሚኒስትር ዶክተር አብይ አህመድ የፊታችን እሁድ ሐምሌ ሀያ ሁለት ቀን ሁለት ሺ አስር ዓመተ ምህረት በሎስ አንጀለስ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በሚያደርጉት ህዝባዊ ጉባኤ ኢትዮጵያውያን ክብሮትና ትህትና በተሞላበት ሁኔታ ጠቅላይ ሚኒስትሩን ለመቀበል አጠቃላይ ቅድመ ዝግጅቱን መጠናቀቁን ነው የኮሚቴው ምክትል ሰብሳቢ አቶ አብይ ጥላሁን የገለጹት። የሎስ አንጀለስ እንግዶቻችንን ለመቀበል በተሰጠን የስራ ምግባር መሰረት እጅግ ዝግጁ ነን። ይህንንም ስንል እኛ የስለንቦና አባታችን ስልጣን ከወጡፈ ጊዜ ጀምሮ ያለውን የእህት ወንድሞቻችን ታላቅ ፖለቲካዊ ስሜት በመገንዘብ ነው። ይህንን ውቅያኖስ ከውቅያኖስ የሰፋ ስሜት በአንዴ ለማስተናገድ እናስተናግናል ብሎ ማለት በድጋሚ አበው እንደሚሉት አባይን በጨልፋል ነገር ግን ኢትዮጵያዊነት የተሞላበት አክብሮትና ትህትና አደንብ ያካተተ አቀባበል ከሆነ ይህ አቀባበል ቀጣይ ዝግጅቶችን ማብሰሪያ መቅደም ነው። ምንም አይነት ክፍያና ቅድመ ምዝገባ አለመኖሩ እንዲሁም በአመለካከት፣ በሀብት፣ በአደረጃጀት ልዩነት ሳይኖር ሁሉም ኢትዮጵያውያን በዕለቱ እንዲገኙ ኮሚቴው ጥሪውን አቅርቧል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካን ጉዞ የመንግስት ለመንግስት ግንኙነት መሰረት ያደረገ ሳይሆን ውጭ ያሉ ኢትዮጵያውያን እና ትውልደ ኢትዮጵያውያን በሀገራቸው እየተካሄደ ላለው ሁለንተናዊ ለውጥ ውይይት ለማድረግ መሆኑ ይታወቃል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀለስ ካሊፎርኒያ። ተከታዩም ዘገባ ከዚሁ ከጠቅላይ ሚኒስትር አብይ የስራ የኢትዮጵያውያን ጉብኝት ጋር ይያያዛል። ቀደም ብዬ በመግቢያው የጠቆምኩት ነገ ቅዳሜ ጠቅላይ ሚኒስትር አብይ አህመድ ከዋሽንግተን ዲሲና አካባቢው ነዋሪዎች ጋር የሚያደርጉት ሰፊ ስብሰባ ትልቁ ነው። ታዲያ ከወዲሁ በዋዜማው በዋሽንግተን ዲሲና ከተማ አካባቢ ተዘዋውረው ቆንጅት ታየና ቀጥታ አበባየሁ ገበያው ተዘዋውረው ያነጋገሯቸውን ድምጾች አሰባስበዋል። ወደዛ እንውሰዳችሁ። ቤተልሔም ጥጋቡ እባላለሁ። ሲልቨርስፕሪንግ አካባቢ ነው የምኖረው። ተማሪ ነኝ። ዶክተር አብይ በሰሩት ስራ በጣም ደስተኛ ነኝ። ለእኔ ፐርሰናሊ እንደ አንድ ወጣት ኢትዮጵያዊ አይኔን እንደገና ገሬ ላይ እንዳደርግ ነው ያደረጉኝ አላማዬም ህይወቴም የነበረው ከሀገሬ ውጪ ነው ፊቸር የሳስበው የነበረው አሁን ግን እሳቸው ከመጡ በኋላ ሪሊ ኢትዮጵያ ውስጥ ነው ፊቸር መሆን ያለበት፣ ኢትዮጵያ ላይ ነው ማየት ያለብኝ ብዬ እያንዳንዷን ነገር ነው የምከታተለው። ይሄ ደግሞ የኔ ብቻ ሳይሆን የብዙ ወጣቶች ወጣቶችም፣ ትልልቅ ሰዎችም ይመስለኛል። ብዙ ፎከሳችን አሁን ኢትዮጵያ ሆኗል። ሁሉም ሰው መደመር ኢትዮጵያ ሆኗል፣ ቋንቋችን እና እንደዛ ሆኗል። በመግባታቸው በጣም ደስተኛ ነኝ። እሳቸውን ጄ ለማየት በጣም ጓጉቻለሁ። እርግጠኛ ነኝ ብዙ ለውጥ ይመጣል እዚህም ያለው ህብረተሰብ በደንብ እንደሚያናግራቸው ዲያስፖራውም ኢንቮልቭድ እንደሚሆን እንዴት ሰፍ ብሎ ሰው እየጠበቃቸው እንደሆነ ስላወቅን በጣም ደስተኛ ነው። በአንድ ቃል ብገልጻቸው ዶክተር አብይን ወገግታ፣ የጠዋት ፀሐይ ወገግታ፣ በቃ ጮራ ነገር ነው የሆኑልን። ልክ ጨለማ ውስጥ ያለ ሰው ትንሽ ሰንራይዝ ነው እላቸዋለሁ። በቃ ጮራ ናቸው ስናይ ሰው ለዛ ነው ጉጉት ያለው ልቡ ሰፍ ሰፍ ያለው እሳቸውን ሲያይ እና ወገግታ ናቸው። ልክ ሰውም እንደዛ ነው የሚሳሳላቸው። ገና ፀሐይ እኮ በደንብ አልወጣም፣ ግን ትንሽ ስለ ፍንጣሪ ስላየን በጣም ሰው ሁሉ ሰፍ ብሏል፣ ተደስተናል። እኔ እሳቸውን ባገኛቸው መጀመሪያ ጥምጥም ብዬ ነው ማቅፋቸው። ከዛ በኋላ እኔ ኦነስትሊ እሳቸው ምን ያደርጉልኛል ሳይሆን እኔ ምን እንደማድረግ ነው እያሰብክ ያለሁት። አሁን ነገሮች የተስማሙ ነው። ለሁሉም አይነት የሙያ ዘርፍ ነገሮች እየተመቻቸው ይመስለኛል። በተለይ ለንግድ ጥሩ ኦፖርቹኒቲ እየተከፈተ ያለው በተለይ ከኤርትራ ጋር ካለን ሁኔታ እና አሰብን መጠቀም ከጀመርን ወደ ፊት ሀገሬ ሄጄ ብዙ እንደማለማ እንደማሰፋና በንግድ በጣም እንደምሰራ ነው የማስበው እና አሁን የተከፈተው ያለው ትንሽ መንገድ ትልቅ ነው ሶ እርግጠኛ ነኝ የዛሬ አስር አመት ኦራ አምስት አመት ኢትዮጵያ ውስጥ ሰርቶ ለመለወጥ የሚፈልግ ሰው ብዙ ሆፕ አለውና እሷን ስላየው ገና በጣም ተደስቻለው። በአጭር ጊዜ ውስጥ ሰርቼ አገሬ እንደምገባ እርግጠኛል። ዘነበች መንግስቱ ይባላለው። የሲልቨር ስፕሪንግ ዳውንታውን የምግብና ገበያ ባለቤት ነኝ። ሰው በጣም ደስ ስላለው ካሌተራውም ይሸጣል፣ መዳሊያውም ይሸጣል። ባንዲራውም ሁሉ ነገር በጣም እየተሸጠ ነው። እግዚአብሔር ዶክተር አብይን ስለሰጠን እግዚአብሔር አመሰግናለሁ። በተጨማሪም የኢትዮጵያን ህዝብ ከኔ የበለጠ እንኳን ደስ ያለ እላለሁኝ። እና በጣም ደስተኛ ነን። ዶክተር አብይ ማለት ለእኔ ራሱ ገብሬ ሌላ ኮ መላክተኛ መላክ ነው የሚመስለኝ እና በጣም ተደስተናል። እግዚአብሔር እንግዲህ ይጠብቀው ሁሉንም የኢትዮጵያን ህዝብ ሰላምና ደህና ያድርገው እላለሁኝ። ጅምሩ በጣም ደስ ይላል። በእርግጥ ብዙ የሚሰሩ ስራዎች አሉ። የሁላችንም እርዳታ ይጠይቃል። ብቻቸውን የሚያደርጉት ነገር የለም እና ሁላችንም በሀሳብም በምንም መደገፍ ይኖርብናል። በጣም ደስ ይላል። አሁንም በድጋሚ ኢትዮጵያ ህዝብ እንኳን ደስ አላችሁላለሁ። ለቀዳሜው የመደመር ቀን እየተዘጋጀው ነው ቲሸርት መግዛት ለእኔም ለጓደኞቼም እየገዛው ነው። እንግዲህ ቀዳሜን ዶክተር አብይን ሞቅ ባለ ለመቀበል ዝግጅት ላይ ነኝ ማለት ነው። በመጀመሪያ ልጠይቃቸው የምችለው ነገር ቢኖር የቀንጅቦችን አስቁምልን ነው የሚለው መጀመሪያ በሰት አንድ ሌላቸው ይገባል። ይሄንን ነው የምጠይቃቸው ጥያቄ። አነ ዲሲ ነዋሪ ነኝ ቦታው ላይ እንደምገኝ እርግጠኛ ነኝ። ዶክተር አብይ እጅግ በጣም የሚደንቅና የሚገርሙ ድንቅ ድንቅ የሆኑ ስራዎችን እየሰራ ነው ያለው። ህዝቡም ተቀብሎታል። ከጫፍ እስከ ጫፍ የኢትዮጵያ ህዝብ ተቀብሎታል። ዊዛውት ቀንጅቦች ብቻ እነሱ ሲቀሩ የተቀረው ከዶክተር አብይ ጋር መሆኑ በተለያየ በሚዲየም በምንም እያየ ነው ነው አንዱ ምን አይነኝ ተቀብየዋለው ምን ጊዜም ከዶክተር አብይ ጋር አለ። በዳላስ ኤርፖርት ነበር እሳቸውን ለመቀበል በጣም ቁጥራቸው በዛ ያለ ኢትዮጵያውያኖች እዛ ወጥተው ተቀብሏቸዋል። የራሱ ምን ያህል ህዝቡ ልብ እንዳሉ የሚያሳይ ነገር ነው። ዶክተር አብይ ኢትዮጵያውያን መቶ ፐርሰንት የተቀበለው ምርጥ መሪ መሆናቸውን ምንም የምጠራጥረው ነገር የለም። ያሸንፋል። ገና ያሸንፋል። ሰይፉ አያቶ እባላለሁ ከዋሽንግተን ዲሲ። የማይፈራ የማይኮራ ሰው ባለው ነገር ሁሉ ተባብሮ ተደምሮና የሚችለውን አስተዋጽኦ ሁሉ አድርጎ ከሳቸው ጎን እንዲቆም ጥሬንም አቀርባለሁ። እኔም ማረገዋለሁ። መሐመድ ሳኒ ጀማል እባላለሁ። ስላቢ እንግዲህ በደማቁ ለመቀበል ሽር ጉድ እያለ ነው ዋሽንግተን ዲሲ አይሆፕ ወደፊትም ጥሩ የሆነ ነገር እናያለን ብዬ ገምታለሁ። ለኢትዮጵያችንም ጥሩ የሆነ ነገር ይመጣል ብዬ ገምታለሁ። ሶስት ወርስ ብዙ ስራ ሰርተዋል። ወደፊትም ብዙ ስራ ይሰራል ብዬ ገምታለሁ። ወደፊት ኢትዮጵያ በቋንቋና በዘር የተለያየ ክልሎች ጠፍተው ኢትዮጵያ እንደ ሀገር ጂኦግራፊካል የሆነ ፖለቲካል ሲስተም እንዲኖር በቋንቋ ላይ ቤዝድ የሆነው ሲስተም ብዙ አይመቸኝ። ስሜ የተወዳጀ ፍሬም ይባላል። እዚህ ያገኛችሁኝ ዘኒ ማርኬት መጥቼ ዶክተር አብይን ለመቀበር ባንዲራ ልገዛ መጥቼ ነው። ኢትዮጵያዊነት የሚለው ነገር በቃ ኢትዮጵያዊነት ደስ ይላል እና ሁሉም አንድ ሆኖ እንደዚህ በማየቴ በጣም ደስ ብሎኛል። እጅግ በጣም አሁን ላለው ነገር እጅግ በጣም ወደር የሌለው ደስታ ነው ያለው። ለምን ከዚህ ከሶስት ወር በፊት ከዛ በፊት የነበሩት የእናቶችን ባ ኢትዮጵያውያን ያሉበት ነገር በጣም ያሳዝናል። ሁላችንም የምናዝንበት ጊዜ ነበረ። ግን አሁን ያ ነገር አልፎ እችን ቀን እችን ብርሃን ማየቱ እራሱ የኢትዮጵያ ሕዝብ እጅግ በጣም ደስ ይላል። ከዚህ በኋላ እንግዲህ ኢትዮጵያዊነት የሚለውን መርህ ሁሉም ሰው ይዞት በቃ የደስታ ጊዜ እንዲሆንላት እመኛለሁ። ለኢትዮጵያ ሕዝብ ጠቅላላ ችም ባንዲራ እንግዲህ የከፈሉት መስዋዕትነት የከፈሉ ወንድሞቻችን ከእስርት ስለተፈቱልን ታዲያ አልቅሰናል። ስንት ጊዜ ተደምረናል። አሁን ግንቡን እና ፍርስ ድልድይን ገንባ በሚል መሪ ቃል በተጀመረው የጠቅላይ ሚኒስትር አብይ አህመድ የዩናይት ስቴትስ ጉብኝት የዋሽንግተን ዲሲና አካባቢዋ ነዋሪዎች ምን ይላሉ ሲሉ ቆንጅታዬና አበባየሁ አባየሁ ገበያው ተዘዋውረው ያነጋገሯቸውን ሰዎች ድምፅ ነበር የተከታተላችሁት። አድማጮች በማህበራዊ ገጻችንና በፌስቡክ በተለያዩ ዝግጅቶች ሰፊውን ዝርዝር ታገኛላችሁ። አሁን ወደ ቀጣዩ ዝግጅት ነው የምንወስዳችሁ። ኬንያ የሚኖሩ ስደተኞች የሥራ ፈቃድ ለማግኘት እየተቸገሩ መሆናቸውን ተናገሩ ይላል ዳዊት ገልሞ ያደረሰን ዘገባ። በተለያዩ ቦታዎች ተቀጥረው የሚሰሩ ስደተኞች ሕጋዊ የስራ ፈቃድ በጊዜ ባለማግኘታቸው በጸጥታ አስከባሪዎች እንደሚንገላቱ ነው የሚናገሩት። የኬንያ ስደተኞች ጉዳይ ኮሚሽነር ሚስተር ኮዴክ ሞካሪ ስደተኞች ለቅጥር አስፈላጊ የሆነውን ፍቃድ ማግኘት አለባቸው ሲሉ መልስ ሰጥተዋል ይለናል ስደተኞቹ ግን የስራ ፈቃዱን ለማግኘት አስቸጋሪ እንደሆነባቸው መናገራቸውን ጠቅሶ ገልሞ ዳዊት ነው ይህን ያጠናቅረው የኬንያ አገር ውስጥ ጉዳዮች መስሪያ ቤት ከሶስት ወር በፊት ነበር በአገሪቱ የሚኖሩ የውጭ አገር ዜጎች ህጋዊ የስራ ፈቃዳቸውን ኬንያ ኢሚግሬሽን ቢሮ ሄደው ማረጋገጥ እንደሚገባቸው ያስጠነቀቀው። ባለፈው ሶስት ወራት በኬንያ ያሉ የውጭ አገር ዜጎች ኬንያ ኢሚግሬሽን ቀርበው የስራ እንዲሁም የመኖሪያ ፈቃዳቸው ህጋዊ መሆኑን ሲያስመረምሩ ቆይተዋል። ከውጭ ሀገር ዜጎች በተጨማሪም በኬንያ ከአራት መቶ ሺህ በላይ ስደተኞች ይገኛሉ። እነኚህም ስደተኞች ብዙዎቹ በመጠለያ ካምፖች የሚኖሩ ሲሆን ወደ ሰባ ሺህ የሚሆኑት በሀገሪቱ ከተሞች ውስጥ ይገኛሉ። ኬንያ ርዕሰ መዲና ናይሮቢ ብዙ ስደተኞች የሚኖሩበት ከተማ ስትሆን፣ በከተሞች የሚኖሩ ስደተኞች ብዙዎቻቸው በዘመዶቻቸው ድጋፍ፣ ጥቂቶች ደግሞ በየዕለቱ ሰርቶ በሚያገኘው አነስተኛ ገቢ ይተዳደራሉ። የኬንያ መንግስት በሀገሪቱ ውስጥ የሚኖሩ የውጭ ዜጎች ላይ እያደረገ ያለውን የኑሮና የስራ ፍቃድ ማጣራት ስደተኞቹን እያሳሰበ ነው። በተለይ የአገሩን ሰው ተጠግተው የጉልበት ስራ ሰርቶ የሚኖሩ ስደተኞች የስራ ፍቃድ የላችሁም በማለት በሀገሪቱ የጸጥታ ኃይሎች እንግልት እየደረሰባቸው መሆኑን ይናገራሉ። አንድ በናይሮቢ የሚኖር ትውልድ ኢትዮጵያዊ ስደተኛ እየገጠመው ያለውን ችግር እንዲህ ያስረዳል። የቀጠረን ሰው ከተያዛችሁ ተጠያቂ አይደለሁም፣ ሌላ ስራ ፈልጉ ብሎ ነግሮናል። ያው ለጥቅሙ ነው። እየሠራን ያለ ነው አሁን እኔ ከምሠራበት ቦታ ብዙ ልጆች ለቀዋል። የናይሮቢ ኑሮ ደግሞ የሚታወቅ ነው። አሁን እነሱ በጣም ከባድ ችግር ውስጥ ነው ያሉት። እኛ እየሠራን ያለንበት ሁኔታ በጣም አስቸጋሪ ነው። ቀን ውጭ ውለን ነው ማታ ተመልሰን የምንሠራው። በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። የኬንያ ሕግ በአገሩ የሚኖር ማንኛውም ስደተኛ በየትኛውም ዓይነት ሥራ ከመሰማራቱ በፊት ፍቃድ እንዲኖረው ይደነግጋል። በአሁኑ ወቅት የኬንያ መንግሥት እያደረገ ባለው የሥራ ፍቃድ ፍተሻ እየተቸገሩ ያሉት በተለያዩ ቦታዎች በአነስተኛ ክፍያ ተቀጥሮ የሚሰሩ ስደተኞች ናቸው። እነኚህ ስደተኞች ብዙዎቻቸው ለስራ ፍቃድ ማመልከቻ የሚሆኑ ሰነዶች እንደሌላቸው ነው የሚናገሩት። በኬንያ አንድ ስደተኛ የቅጥር ፍቃድ ለማግኘት የስደተኝነት መታወቂያ ካርድ፣ የዩኤንኤችሲአር ማንዴት፣ የድጋፍ ደብዳቤ ከቀጣሪ ግለሰብ ከዩኤንኤችሲአር እንዲሁም ከኬንያ ስደተኞች ጉዳይ ማግኘት ይኖርበታል። አንድ ግንባታ በሚካሄድበት ስፍራ ተቀጥሮ የሚሰራ ስደተኛ ስናገር፣ ባሉኝ ሰነዶች የኬንያ ስደተኞች ጉዳይ ቀርበ ቢጠይቅም ፍቃድ ማግኘት አልቻልኩም ብለዋል ሸውሪ ሞዮ የሚገኘው የኬንያ ስደተኞች ጉዳይ ቢሮ ሄጄ ነበር። መታወቂያዬን አሳይቼ ስጠይቃቸው አንድ ጊዜ ከካኩማ ነው የመጣኸው አሉኝ። ሌላ ጊዜ ናይሮቢ የሚኖር ስደተኛ ፍቃድ መውሰድ አይችልም አሉኝ። ለሁለተኛ ጊዜ ከሥራ ኃላፊ ጋር ስሄድ ስደተኛ የሥራ ፍቃድ ማግኘት አይችልም፣ ስለዚህ ይህን ፍቃድ ማግኘት አትችልም አሉት። ፓስፖርት ካለህ ሦስት መቶ ሺህ የኬንያ ሺሊንግ ከፍለህ የሥራ ፍቃዱ ሊወጣልህ ይችላል አሉኝ። ቅርብ ጊዜም ተይዤ ነበር። የካምፓኒው ባለቤት በሌለበት መጥተው ይዘውኝ ሚሊ ማኒ ፍርድ ቤት አቀረቡኝ። ጠዋት ሦስት ሰዓት ተይዤ ከሰዓት በኋላ ፍርድ ቤት ቀርቤ ተፈረደብኝ። የተላለፈብኝ ብይንም ያለ ሥራ ፍቃድ በመሥራቱ የአራት ወር እስራት ወይም አርባ ሺህ የኬንያ ሺሊንግ ይቀጣ የሚል ነው። የፍርድ ቤቱ ወረቀት አሁንም በእጃ ይገኛል። ሌላም በግንባታ ሥራ ራሱን የሚያስተዳድር ትውልድ ኢትዮጵያዊ ስደተኛ ሌላ ችግር ገጥመውታል። ለሥራው የሚያስፈልገውን የግብር መለያ ቁጥር ከኬንያ አገር ውስጥ ገቢ ለማግኘት ብጠይቅም እዚያም የስደተኞች መታወቂያ ካርድ ተቀባይነት ስለሌለው አገልግሎት ማግኘት አለመቻሉን አክለው ይናገራል። ስደተኞች ፍቃዱን ለማግኘት የሚገጥማቸው እክል ብዙ መሆኑን ይናገራሉ። ይህንን የስደተኞች ጥያቄ ለኬንያ ስደተኞች ጉዳይ ኮሚሽነር ኮዴክ ማኮሪ አቅርቤ ተከታዩን መልስ ሰጥተዋል። በዚህች ሀገር በንግድ ወይም በሌላ መስክ ተሰማርተው ለሚገኙ ስደተኞች ፈቃድ ማግኘት እንደሚገባቸው ማሳሰብ እፈልጋለሁ። ምክንያቱም ሕጉም በዚህ ረገድ ግልጽ ይመስለኛል። ስደተኛን ጨምሮ ማንም ሰው የሥራ ፈቃድ ሊኖረው ይገባል። ለቅጥር እንዲሁም ለቢዝነስ የሚሰጥ ፈቃድ ለየብቻው አለ። በሕጋዊ መንገድ ሳያገኙ ሥራ ጀምረው ከሆነ ወደሚመለከታቸው መሥሪያ ቤቶች ቢሄዱ ዲፓርትመንቶቹ ለሥራቸው የሚያስፈልጓቸውን ሁሉ ያቀርቡላቸዋል። ሚስተር ማኮሪ ይህን በሉ እንጂ ታዲያ ስደተኞች ግን የስራ ፍቃዱን ለማግኘት ያለው ቢሮክራሲ አስቸጋሪ እንደሆነባቸውና በዚህም ምክንያት ብዙዎች እየተፈናቀሉ መሆናቸውን ይናገራሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። የፕሮግራም ማስታወቂያ አሁንም ፕሮግራማችንን እናስታውሳቸው፣ አድማጮች ነገ ቅዳሜ ጠቅላይ ሚኒስትር አብይ አህመድ ጋር በሚደረገው ስብሰባ እዚህ ዋሽንግተን ዲሲ ላይ የሚካሄደውን ስብሰባ ሙሉ ቀን ዝግጅቱን እንሸፍናለን። ታዲያ ከምሽት ሶስት ሰዓት ነው የሚጀምረው ፕሮግራማችን። በመደበኛው ሰዓታችን እንጀምርና ለአምስት ሰዓታት የሚዘልቅ የሬዲዮና የቴሌቪዥን ፕሮግራሞችን እናቀርባለን። በቀጥታ ከስነ ስርዓቱ የሚደረገውን ንግግር ጨምሮ አምስት ሰዓታት የሚዘልቀው ዝግጅታችንን እንተከታተሉ እንጋብዛለን። አሁን ወደ ውይይ አሁን ደግሞ ወደ ጠቅላይ ሚኒስትር ጉብኝት እንመለሳለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝት ትላንት መጀመሩን ገልጸናል ቀደም ብሎ በዘገባዎቻችን እንደተከታተላችሁት ጠቅላይ ሚኒስትር አብይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች መካከል የተካሄደውን ድርድር ውጤት ያበሰሩበትን የጉዟቸው መጀመር ገቢር አድርገውታል በነገ ዕለትና የፊታችን ቅዳሜ በዋሽንግተን ዲሲ የሚካሄዱትን አበይት ስነ ስርዓቶች ይዘትና ክንውን መድረኮቹ የተሰናዱበትን ሂደት ጨምሮ ምን ጠበቅ ስንል አስተባባሪዎቹ ሁለቱን አነጋግረናል አሉላ ከበደ ነው ያነጋገራቸው እንሆ አሁን አዳንቻ አመሰግናለሁ እንግዶቻችን ላስተዋወቅና በቀጥታ ወደ ውይይቱ ልውሰዳችሁ ዶክተር ጌታቸው በጋሻው ና አቶ ደመቀ ዘመን ናቸው ከአዘጋጆቹ ሁለቱ ወደ ውይይታችን ቅዳሜ ከማለዳ ዘጠኝ ሰዓት በዚህ ሀገር አቆጣጠር ዘጠኝ ሰዓት ኤኤም ጀምሮ በሮች ክፍት ይሆናሉ ፕሮግራሙ አንድ ሰዓት ዋን ፒ ኤም እስከ አራት ፒ ኤም ድረስ ወይም ደግሞ በኢትዮጵያ አቆጣጠር ከቀኑ ሰባት ሰዓት እስከ ሰዓት በኋላ አስር ሰዓት ድረስ በርካታ ኢትዮጵያውያን በፕሮግራሙ ይሳተፋሉ ተብሎ በጉጉት የሚጠበቀው ታላቁ የኮንቬንሽን ሴንተር የውይይት ፕሮግራም ይካሄዳል። ይሄ ፕሮግራም ከተጠናቀቀ በኋላ ሁለተኛው ፕሮግራም አንድ ሺ አምስት መቶ ኢትዮጵያውያን የሚካፈሉበት ፕሮግራም፣ ወደ ፕሮግራሙ የተጋበዙ ሰዎች መልእክት ሲደርሳቸው የሚገቡበት ሰዓት አምስት ሰዓት ነው። አምስት ሰዓት ጀምሮ መግባት ይጀምሩና ፕሮግራሙ በተመሳይ በኢትዮጵያ አቆጣጠር ከምሽቱ አንድ ሰዓት ይጀምራል። ይቅርታ፣ የሰዓት ልውውጣችን ሁሌም ያስቸግራል። ለኢትዮጵያ አድማጮቻችን ቅርብ ለማድረግ ከቀትር በኋላ አስር ሰዓት ላይ ሲያበቃ አስራ አንድ ሰዓት ላይ ሰዎች እንዲገቡ ይጠበቃል። አንድ ሺ አምስት መቶ ሰዎች የገቡበት በሁለተኛው መገናኛ ቦታ እስከ ምሽቱ አንድ ሰዓት ይዘልቃል። ትክክል። እሺ፣ ይቀጥሉ። ስለዚህ ይሄ በዚህ ፕሮግራም በአጠቃላይ የጠቅላይ ሚኒስትሩ የፖሊሲ አቅጣጫዎች ከዳያስፖራው እንዲነሳ የሚፈለጉ መልእክቶችን ልቅም አድርገው መልእክት የሚያስተላልፉት ሁሉም ሰው በጉጉት የሚጠብቀው መልእክት የሚተላለፈው በኮንቬንሽን ሴንተር በሚያደርጉት ፕሮግራም ነው። በተለያዩ የኢትዮጵያ አካባቢዎች ጉብኝት ሲያደርጉ ጠቅላይ ሚኒስትሩ ንግግራቸው ላይ የሚጠቀሟቸውን የመሳሪያ መንገዶች እንዳስተዋል ነው። ጎንደር ሲሄዱ የጎንደርን ህዝብ የሚወክል ኢትዮጵያ ሶማሌ ሲሄዱ የኢትዮጵያ ሶማሌን ህዝብ፣ ሀዋሳ ሲሄዱ የሀዋሳን ህዝብ የሚወክል ንግግር እንደሚያደርጉት ሁሉ ወደዚህ ወደ ዋሽንግተን ዲሲም ሲመጡ በመላው ዓለም ዋሽንግተን ዲሲ የሚኖረው ፕሮግራም የመላው ዓለም የዲያስፖራ ወገኖቻችንን መልእክት ምላሽ የሚሰጥ ሊሆን ስለሚችል በዚህ ፕሮግራም ላይ የሚያደርጉት ንግግር በአጠቃላይ በኢትዮጵያውያን በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በእነሱ ዙሪያ ከእነሱ የሚጠበቀውን ከመንግስትም የሚጠበቀውን ጠቅለል ያለ መልእክት የሚያስተላልፉበት ፕሮግራም ይሆናል። ስለዚህ በዚህ ፕሮግራም ላይ የተካፈለ ሰው የማታው ውይይት በቀጥታ የሚነሱ ቢኖሩ ጠቅለል ያሉ ሀገራዊ ጥያቄ ውይይት የሚደረግበት አጠር ያለ የታውን ሆል ሚቲንግ ነው የሚኖረን። በዚህ ስብሰባ ላይ እንዲካፈሉ የምናስባቸው ሰዎች ከህዝባዊ ተሳትፎ አስተባባሪ ኮሚቴ ኢትዮጵያውያን እዚህ ኤምባሲያችን በራሳቸው ፍላጎት ኢትዮጵያን ለማገዝ የጠቅላይ ሚኒስትሩን ጉዞም የተሳካ ለማድረግ ካለፉት ሁለት ወራት በላይ ጀምሮ ሲደክሙ የቆዩ ሰዎች አሉ። ከነኚህ ሲደክሙ ከቆዩ ሰዎች ጋር በጋራ በመሆን ነው ለመለየት ጥረት እየተደረገ ያለው። ገና ያለቀ ስራም አይደለም። ከሚገባው በላይ ኢንተረስት ነበረ። ወደ ስምንት ሺ አካባቢ ሰው ነው የተመዘገበው። ስምንት ሺ አካባቢው ሰው አንድ ሺ አምስት መቶ ለማውጣት የተጠቀምንባቸው መስፈርቶች አውጥተናልኝ። እሺ መስፈርቶችን ይንገሩን አሉታ መስፈርቶቹን ይህንን የህብረተሰብ ክፍል ለመለየት የትኞቹ መስፈርቶች እናውጣ በሚል መስፈርቶች ከወጡ በኋላ በውይይት ዳብረው ስራ ላይ እንዲውሉ ተደርጓል። ከመስፈርቶቹ መካከል አንደኛው ኢትዮጵያ የፌዴራል የህብረ ብሄር አገር ነች። ኢትዮጵያ ደምቃ የምትታወቀው ሁሉንም ኢትዮጵያውያን ብሄራቸውን፣ ባህላቸውን፣ ቋንቋቸውን፣ እምነታቸውን አቻችሎ አክብሮ መኖር ሲቻል ነው ኢትዮጵያዊነት የሚኖረውና አንደኛው መስፈርታችን የዜጎች ብሄራቸው ከአማራ ከትግራይ ከደቡብ የተለያዩ ብሄሮች እና ከሌሎችም ይሄ አንድ ታሳቢ ተደርገዋል። ሁለተኛ ታሳቢ የተደረገው ጾታ፣ ከጾታ ውጭ ደግሞ እድሜ፣ ወጣቶች ሴቶች ላይ ትኩረት ቢደረግ፣ የሃይማኖት መሪዎች የሁሉም ቤተ እምነት መሪዎች ውክልና እንዲኖር፣ የሁሉም በተለያየ መንገድ ድምጻቸውን ያሰሙ የነበሩ አክቲቪስቶች ውክልና እንዲኖር፣ ፕሮፌሽናል ሙያተኞች ሙያተኞቻችን አድሬስ እናድርግ። በዛኛው በትንሹ መድረክ አድሬስ ማድረግ ያልተቻለውን በቀረው መድረክ ውስጥ ተሳታፊ እንደሆኑ ለማድረግ ጥረት ተደርጓልና በሚቻለው መልኩ በዚህ ፕሮግራም ላይ ሁሉንም ኢትዮጵያውያን ባግራውንዳቸውን ሊያንጸባርቅ በሚችል መልኩ እንዲካተት ለማድረግ ነው ጥረት ያደረግ ነው። አሉላ፣ መልካም። እንዲህ ያለ መድረክ ሲዘጋጅ የመጀመሪያው እንደመሆኑ እንዲህ ያለ ጉጉትም ሲታይ የአገርን መሪ ለመቀበል ብዙዎች በተለየ ስሜት የጠበቁበት ሁኔታ እንግዳ የሚሰኝ ያህል ነውና አዲስ እንደመሆኑ የሚኖሩ መደነቃቀፎች ከግምት ገብተው፣ ነገር ግን በዋነኛነት ምን አይነት ሁኔታዎችን ማሳካት እንችላለን? የትኞቹስ ምናልባት እስካሁን ከሞከራችሁና ከመጣችሁባቸው ሂደቶች ምናልባት ሊገጥሙን ይችላሉ ትላላችሁ? ከወዲሁ ያን መሰል ችግሮችንም ያን አይነት መሰል እንቅፋቶችንም መጠበቅ ይጠበቅባችኋልና። ዶክተር ጌታቸው መልካም። በእርግጥ ይሄ ፕሮግራም በጣም የሚያጓጓ አሁን ይሄን ፕሮግራም በምናዘጋጅበት ጊዜ የሚመጡ ስልኮች ኢሜይሎች፣ ቴክስቶች ለመገመት አይቻልም። ሁሉ ሰው በቦታው ላይ ለመገኘት የመጠየቅ እና የመጓጓት እኔ ለምን አልተጋበሩ የሚሉ ጥያቄዎች ይሄ ከክፋትም የተነሳ ሳይሆን የማይጓጓ የለም። ሪሊ ልዩ ስሜት ነው። አሁን በሕዝባችን መሀል ተፈጥሮ ያለው ለእኒህ ጠቅላይ ሚኒስትር ያለው ፍቅርና ክብር ለመገመት ከምንችለው ወይ በሕይወታችን ካየናቸው ውጪ ነው፣ በላይ ነው። እና በዚህ ታሪካዊ ሁኔታ ላይ ለመገኘት ለመሳተፍ የማይፈልግ ኢትዮጵያዊ የለም። ችግሩ እንዳልኩት ነው። ገደብ አለብን እና እኔ ገምታለሁ፣ በእኛም በኩል ሚዛን ልናጓደል እንችላለን። ስንመር የሚሰራ ሰው ይሳሳታል። እና የሚቀየሙ ሰዎች፣ የሚከፋቸው ሰዎች ብዙ ሊሆኑ እንደሚችሉም ይገባናል። ግን በእነሱም በኩል እንዲረዱልን የምንፈልገው በቃ ያለችን እኛ መቶ ሰላሳ ሰባት ቦታችንን እንዴት አድርገን እንሙላት በሚለው የምንጠቀማቸው መስፈርቶች ጠበብ ያሉና ብዙዎቹን የሚያገል እንደሚሆን ይረዱልናል በሚል ነው። ከስሜቱ ውጪ ሁኔታውን የሚያጣብቡ የሚያደናቅፉ ሁኔታዎች ፊዚካል ወይም ወይም በተግባር ሊያደናቅፉ የሚችሉ ሁኔታዎች ይገጥሙናል ብለን ፈጽሞም አናስብም። የሴኪሪቲ የደህንነት ሁኔታ የሰላም የጸጥታ ሁኔታ በደንብ ኤምባሲውም የተዘጋጀበት ነው። የአንድ አገር መሪ በሚመጡበት ጊዜ መኖር ያለባቸው ፕሮቶኮሎች ይጠበቃሉ እና በዚህ ምክንያት ፕሮግራሙን ሊያደናቅፉ የሚችሉ ሁኔታዎችን በዚህ በተለይ አሁን አርብ ማታ በሚኖረው የፖለቲካ ድርጅቶች የመጀመሪያ ላይ ከዛ ቀጥሎ የእራሱ ከምሁራን ባለሙያዎች ጋር የሚደረገው ላይ ብዙ ችግር ይገጥመናል ብለን አንገምትም። ግን በዚሁ አጋጣሚ ይህ የመጀመሪያ ጊዜ ነው እንጂ የመጨረሻ አይሆንም ብለን ተስፋ እናደርጋለን እና የመጀመሪያው በመሆኑ በምናደርገው የዝግጅት ግድፈት ሰዎች ሳይከፉ፣ ወደ ሌላ አስተሳሰብ ሳይሄዱ በቃ ስላልተቻላቸው ነው በሚል ሰፋ ያለ እንደው ርኅራኄ የተሞላበት አስተሳሰብ በመያዝ የተሻለ ፕሮግራም ለወደፊትም ለማድረግ እንዲቻል ቢተባበሩ ቢረዱ መልካም ነው። የኢትዮጵያዊ ስነ ምግባርና ጨዋነት ከሁሉ ኢትዮጵያዊ ይጠበቃል። በሰላም የጠቅላይ ሚኒስትሩ ጉብኝት እና ኢትዮጵያኖችን የማነጋገር ጊዜ እንዲካሄድ እና እንዲፈጸም ሁሉም ኢትዮጵያዊ የመጠበቅ ያንን የማስተካከል እና በጥሩ ሁኔታ እንዲሄድ ላይ ማድረግ ኃላፊነት አለበት የሚል እምነት አለን ኢትዮጵያኖችም በዚህ ይተባበሩናል። አቶ ደመቀ በቀጥታ ቀጥታው ደርሶ ልምጣ። ቀደም ብዬ ለዶክተር ጌታቸው እንዳቀረብኩት የምጠብቋቸው ምናልባት እንዲህ አይነት እንቅፋቶች፣ መደነቃቀፎች ይገጥሙን ይሆናል፣ እንዲህ አድርገን ብንወጣውም የሚል ከወዲሁ ያሰብነው አለ የሚሏቸው ነገሮች ካሉ እነሱ እናስቀድም። እሺ፣ አመሰግናለሁ። የተባለው የስልክ መብዛት የኢሜይል መብዛት በጣም ከፍተኛ ነው በሚገርም እኔ በጣም በጣም ኢምፕሬስድ በጣም ጉልበት የሆነኝ ሙሉ ሌሊት ሲባል በሚችል ሁኔታ ነው ኮሚኒኬት እያደረግን ያለ ነው። ግን ድካም ሳይሆን እየተሰማን ያለን ጉልበት ነው እየሆነን ያለንና በዚህ የስልክ ልውውጥ ሁሉንም ስልክ አድሬስ ማድረግ አለመቻሉ አንድ ማነቆ ነበረ። ለሁሉም መልስ መስጠት አለመቻላችሁ፣ ለምሳሌ ስልኮች በተደጋጋሚ ኔ ላይ በርካታ ስልክ ይመጣል። አንደኛ እናንተ ጋር እያወራኸውን ስልክ ካናይ ኮል ዩ ሌተር እያልኩ እየመለስኩ ነው ያለሁኝ ስልኮች ይመጣሉ፣ ይገባሉ፣ ይገባሉ። ይሄ በምክንያት እንደሆነ እንዲገነዘብልን ህዝባችን ሆን ተብሎ ለማግለል በመሸሽ እንዳልሆነ ህብረተሰቡ እንዲገነዘብልን እንፈልጋለን። ከፍተኛ የስልክ ጥሪ ነው ወደ ተወሰኑ ግለሰቦች እየመጡ ያሉትኝ እነዚህ የተወሰኑ ግለሰቦች ደግሞ ሲነጋገሩ ሳይመለስ ምላሽ ሳይሰጠው የሚመለስ ስልክ ይኖራል። በዚህ ጊዜ የተለየ ስሜት እንዳይኖር ስራውን የጋራ አድርገን በማሰብ ሰዎቹ፣ ወገኖቻችን እኛ ወንበር ላይ ሆነው ራሳቸውን በማሰብ ይቅርታ እንዲያደረጉልን እንዲረዱልን እንፈልጋለን። በመጀመሪያ ደረጃ በስልክም በኢሜይልም ማለቴ ነው። ሌላው ግን እኔ ኢትዮጵያውያንን ይዘን ይሄ ፍላጎት፣ ይሄ ፍቅር፣ ይሄ የአንድነት የመደመር አብሮ የመስራት የመፋቀር መልእክት ጥሪ፣ ይህንን ለማደናቀፍ የሚያስብ ሰው ይኖራል ብዬ አላስብም። ይሄን አያስብም። ይሄን ሁሉም ኢትዮጵያዊ ወደዚህ የኮንቬንሽን ሴንተር የሚመጣው ሰው አቅመ ደካማዎችን አዛውንቶችን ሴቶችና ሕጻናትን ነብሰ ጡሮችን በማስቀደም የተለመደው ኢትዮጵያዊነት ጨዋነት ኢትዮጵያዊነት ጨዋነት የማስተናገድ ባህላችን ተጠቅመን በአካባቢው ለሚኖሩ የጸጥታ ኃይሎች የጸጥታ አካላትም ተባባሪ ሆነን እነሱ የሚሉትን ነገር በማድረግ ማሳካት እስከቻለን ድረስ እኔ ማነቆ ይገጥመናል ብዬ አላስብም። መልካም። አቶ ደመቀ፣ ምናልባት እዚህ ቦታ የሚመጣውን ሰው እንደ ሰው ፍቃድ፣ ከተለያየ ግዛቶች ከተለያየ ከተሞች እንደሚመጣ እንደመሆኑ ትልቅ ቁጥር ከመጠበቁ ውጭ በይፋ የሚታወቅ ነገር የለምና ቦታው እጅግ ግዙፍ የመሆኑን ያህል ብዙ ሺዎችን ማስተናገድ ይቻል እንጂ እሱም ገደብ አለውና ምን ያህል ሰው ትጠብቃላችሁ ያሰባችሁት ካለ? ያሰብነው መነሻችን ሀያ አምስት ሺ ሰው እናስተናግዳለን ብለን አስበናል። በኋላ ከኮሚቴ አባላት ጋር ስንወያይ ግን ይሄ ሰው ኃይል ሊጨምር ይችላል። ከፍተኛ ቁጥር ያለው ሰው ሊመጣ ይችላል የሚል ውይይት ላይ ይነሳ ነበረ። ስለዚህ ማክሲመም እናሳካለን ብለን የምናስበው እስከ አርባ ሺህ ሰው ነው። ከአርባ ሺህም ሰው በላይ ቢመጣ አዳራሹን ሊጠብ ሊሰፋ በሚችል አኳኋን ከኮንቬንሽን ሴንተር ሰዎች ጋር እየተነጋገር ነው የምንገኘው። ስለዚህ ያለ ችግር እኛ እናሳካለን ብለን የምናስበው መነሻችን ሀያ አምስት ሺህ ነው እስከ አርባ ሺህ ሰው ልናስተናግድ እንችላለን ብለን ነው የምንጠብቀው። መልካም የጠቅላይ ሚኒስትር አብይ አህመድን የጉዞ መስመሮች ተከትለን በየቦታ ያሉ ዝግጅቶችንም እንዲሁ በቀጥታ ስርጭታችንም ማቅረቡን እንቀጥላለን። ዶክተር ጌታቸው በጋሻው፣ አቶ ደመቀ ዘመነ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ማሳሰቢያ፣ ልዩ ዝግጅት ከምሽት ሶስት ሰዓት እስከ ሌሊቱ ስምንት ሰዓት ድረስ ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ጋር በሚያደርጉት ስብሰባ የነገውን ግዙፉን የዋሽንግተን ዲሲ ሥነ ሥርዓት በቀጥታ ስርጭት እናቀርባለን። የቀጥታ ስርጭታችን ይጠብቃችኋል። አድማጮች ታዲያ በሬዲዮና በቴሌቪዥን በምስል ጭምር ነው ቀጠሯችሁ። ከምሽቱ 3 ሰዓት እስከ 8 ሰዓት የቅዳሜ ምሽት ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጋር ይሆናል። አሁን ወደ ተከታዩ ቅንብር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወደ አንድነቷ መመለሷን በይፋ የሚያበስር የመግለጫ የጸሎትና የምስጋና ስነ ስርዓት ትላንት ምሽት ዋሽንግተን ዲሲ በሚገኘው ደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን ተካሂዷል። ሰለሞን አባተ እዚያው ተገኝቶ ያጠናቀረው ዝግጅት አሁን ይቀርባል። የትናንትናው ዕለት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የታሪክ መዛግብት እስከ ወዲያኛው ተመዝግቦ እንደሚኖር ጥርጥር የለውም። ይህ ስምምነት ከጸደቀበት ቀን ጀምሮ የአገር ቤትና የውጭ አገር ሲኖዶስ የሚለው ስም ቀርቶ አንዲት ቤተ ክርስቲያንና አንድ የኢትዮጵያ ብፁዕ አቡነ አብርሃም የባሕር ዳር ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል በትናንት ተሲያትና ምሽቱ የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን የምስጋናና የጸሎት ሥነ ሥርዓት ላይ በንባብ ካሰሙት የቤተ ክርስቲያኒቱ የሰላም ጉባኤ መግለጫ የተቀነጨበ ነው የሰማችሁት። በአዳራሽ ውስጥ የነበረው ዕልልታና ጭብጨባ እጅግ የበዛና የረዘመ ነበር። ከሁለቱም ተደራዳሪ ወገኖች በዚያው ቀርበው የነበሩ የበረከቱ ነጥቦች ወደ ስድስት ተጠቃለው በውይይቶቻቸው ወቅት የድርድሮች አጀንዳ እንደነበሩ ብፁዕ አቡነ አብርሃም ተናግረዋል። አጀንዳዎቹ የብፁዕ ቅዱስ አቡነ መርቆሪዎስ ጉዳይ ነባር ሊቃነ ጳጳሳት ከልዩነት በፊት የተሾሙና ከልዩነት በኋላ የተሾሙ ቀኖና ቤተ ክርስቲያንን በተመለከተ ውግዘትን አስመልክቶ በውጭ ሀገር የምትገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንዴት መተዳደር እንደሚኖርባት የሚሉ እንደነበረ ብፁዕነታቸው አብራርተዋል ስለዚህ የመጀመሪያውን ስንወስድ የፓትርያርኩን በተመለከተ ብፁዕ ቅዱስ አቡነ መርቆሪዎስ በፓትሪያርክነት ደረጃና ክብር ወደ ሀገራቸው እንዲመለሱ ወደ ሀገራቸው ከተመለሱ በኋላ የስራ ድርሻቸው ጸሎትና ቡራኬ ማድረግ እንዲሆን አኗኗራቸው ደግሞ በመንበረ ፓትሪያርክ ውስጥ ቤት ተዘጋጅቶላቸው የሚያስፈልጋቸው ነገር ሁሉ ተሟልቶላቸው በክብር እየባረኩና እየጸለዩ እንዲቀመጡ የሚል ነው። ሌሎቹ አምስቱም አጀንዳዎችም ሙሉ ስምምነት የተደረሰባቸው መሆኑን ብፁዕ አቡነ አብርሃም አስረድተዋል። ከሥነ ሥርዓቱ በኋላ ታዳሚዎችን አነጋግሬ ነበር። አንዳንዶቹን በጣም ደስ ብሎናል፣ እግዚአብሔር ይመስገን ይችን ቀን ስላሳየን በጣም ደስተኛ ነን። በእኛ ትውልድ ጻን ሆነን ነበር በማናቆ ታይም ቤተክርስቲያን የተለያየች አሁን በማቀው ሰዓት ላይ አንድ በመሆኗ ደስተኛ ነኝ። እግዚአብሔር ይመስገን። ሁሉንም እግዚአብሔር ያክብራቸው የቤተክርስቲያን አባቶቻችን። በጣም እናመሰግናለን። አንድነት ከሁሉም ይበልጣል። ጠቅላይ ሚኒስትራችንም ደግሞ ከእግዚአብሔር ቀጥሎ ከአባቶቻችን ቀጥሎ እግዚአብሔር እግዚአብሔር ስጣቸው ለዚህ ትልቁን ነገር የተወጡልን ነው እና በጣም ደስ ብሎ እግዚአብሔር ይመስገን። በእድሜ አየዋለሁ ብዬ ያላሰብኩትን ነገር በማየቴ እግዚአብሔር ነው ማመሰግነው። ለአባቶቻችን ምስጋና የድረሳቸው እንዲሁም ደግሞ ለጠቅላይ ሚኒስትራችን ዶክተር አብይ እግዚአብሔር ያክብርልን እግዚአብሔር ይስጥልን ይሄንን ቀን ስላሳየህን። ሥነ ሥርዓቱ የተካሄደውና የተጠናቀቀው እጅግ በደመቀ ሁኔታ ነበር። ቪኦኤ በፌስቡክ ላይቭ በአዳራሹ እየተደረገ የነበረውን ሁሉ በቀጥታ እያስተላለፈ ስለነበረ ወደ አት ቪኦኤ አምሃሪክ ገብታችሁ ተመልከቱት። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ በትናንት ምሽት ቆይታቸው ዋሽንግተን ዲሲ ውስጥ ከሚገኘው የኢትዮጵያ ኤምባሲ ሠራተኞችና የአቀባበላቸውና መስተንግዶ ኮሚቴ አባላት ጋር በኤምባሲው ውስጥ ተገናኝተዋል። በዛሬ ውሏቸው ከሙስሊም ማኅበረሰብ አባላት ጋር ተገናኝተዋል። ከፖለቲካ ፓርቲዎች መሪዎች ጋር አሁን ስብሰባ ተቀምጠዋል። በምሽት መርሃ ግብራቸው ደግሞ ከንግድ ማኅበረሰብ አባላትና ሐሳብ አፍላቂዎች ጋር ይገናኛሉ። በሌላ በኩል ደግሞ ብፁዕ ወቅዱስ አቡነ መርቆሪዎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ በአሁኑ ሰዓት መግለጫ እየሰጡ መሆናቸውን አስተባባሪ የሆኑ ብፁዓን አባቶች ጠቁመውናል። ለዛሬ ዘገባችን ያልደረሱ ክንዋኔዎችን ዝርዝር ዘገባዎች በነገው ምሽት የምናቀርብ ሲሆን የምንደርስባቸውና የየስብሰባው አዳራሽ ሁኔታዎች የሚፈቅዱትን ደግሞ በፌስቡክ በቀጥታ እናደርስላችኋለን። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን። አድማጮች ቆየት ብለንም የነገው ልዩ ዝግጅቶቻችንን ፕሮግራም ማሳሰቢያ እናቀርባለን። አሁን ወደ መጨረሻው ዘገባ እንወሰዳችሁ። በተለያዩ አካባቢዎች በተነሱ ግጭቶች የተፈናቀሉ ኢትዮጵያውያን እጅግ በሚያስቸግር የኑሮ ሁኔታ ላይ እንደሚገኙ በኢትዮጵያ የዩናይት ስቴትሱ ዓለም አቀፍ ተራድኦ ድርጅት ዩስአይዲ ዲሬክተር ተናገሩ። ዲሬክተሯ ችግሩ የወሰደውን ያህል ጊዜ ቢወስድም አገራቸው ከኢትዮጵያ ጎን እንደምትቆም ግን አረጋግጠዋል። መለስካቸው አመሀ ነው ያጠናቀረው። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስ አይዲ ዲሬክተር ሚስስ ሌስሊ ሪድ በአሁኑ ወቅት በኢትዮጵያ የተለያዩ ክፍሎች በተፈጠሩ ግጭቶች ሳቢያ የተፈናቀሉ ዜጎች ከፍተኛ የሕልውና ፈተና እየተጋፈጡ መሆናቸውን ገለጹ። እነዚህ የተፈናቀሉ ሰዎች በዚህ የዝናብ ወቅት አላንዳች ከለላ በሜዳ ላይ ፈሰዋል። ትከሻ ለትከሻ ተገጣጥመው መላወሻ እንኳ የላቸውም ይላሉ ሌስሊ ሪድ። ሰሞኑን አዲስ አበባ ከሚገኘው የዩናይትድ ስቴትስ ኤምበሲ እንደተገለጸው በእነዚህ ግጭቶች ሳቢያ ለተፈናቀሉና በተፈጥሮ አደጋም ለተጎዱ ወገኖች 17 ሚሊዮን ዶላር እርዳታ መስጠቱን ይፋ የተደረገውም ይህንን አሰቃቂ ሁኔታ በመገንዘብ እንደሆነ በተለይ ዛሬ ለቪኦኤ በሰጡት ቃለ ምልልስ ዳይሬክተሩ አስረድተዋል። የችግሩን ግዝፈትም እንዲህ ሲሉ ገልጸውታል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ይህንን በጌዴኦ እና በጉጂ አዋሳኝ ስፍራዎች የተፈጠሩ ግጭቶችንና በዚህም ምክንያት የተፈናቀሉትን ሰዎች አስመልክቶ ከመሬት መናድ ጋር አስመሳስሎታል። በዚህ ግጭት ምክንያት ወደ አንድ ሚሊዮን የሚጠጋ ሕዝብ ለዕለት ደራሽ እርዳታ ተጋልጧል። ከእነዚህ ሰዎች አብዛኞቹ ከለበሱት ልብስ ሌላ ምንም ይዘው አልወጡም እና የእነዚህን ሰዎች ፍላጎት ስንመለከት ምግብ፣ መጠለያ፣ ውሃ፣ ጽዳት፣ ባጭሩ መሰረታዊ የሆኑ ፍላጎታቸውን ለማሟላት ምንም የላቸውም። ይህ ሁሉ ያስፈልጋቸዋል። እናም ለዚያ አጣዳፊ ፍላጎት ነው መልስ የሰጠ ነው። ምክንያቱም ሰዎች ህልውናቸውን ለማረጋገጥ የሚያስፈልጋቸው ሁሉ እንዳላቸው እርግጠኛ መሆን እንፈልጋለን። ምስስ ሌስሊ ሬድ ጨምረው እንዳስታወቁት ተፈናቃዮቹ እንዲህ ባለ አኗኗር እስከ መቼ እንደሚቀጥሉ ባይታወቅም በቀያቸው ሰላምና መረጋጋቱ እስከሰፈነ ድረስ በሙሉ ፈቃዳቸው እንደሚመለሱ ተስፋ አላቸው። ይሁንና አሁን ትኩረት የሚሰጠው ጉዳይ መሠረታዊ ፍላጎቶቻቸውን ማሟላት ነው ብለዋል። በዚህ ረገድ የኢትዮጵያ መንግሥት አለው ያሉት መርሃ ግብር እንደሚደግፉ ተናግረዋል። Well, we know, of course, that the government has announced their own plans to facilitate getting at these root causes. To but good man just yena zin chugrosh sera masarat limaq ik adindallo tataiak ina thila mas finanna ik difter limadrek iyes harrandona astauqal nazin tratoch ba chugunda gfallen nazin tratoch kin kizeo stalu. ግን ትልቅ ተስፋ አለን። መንግስት በተቻለ መጠን ፍጥነት ተጠያቂዎችን፣ ተፈናቃዮችን ወደ ቀያቸው ይመልሳል ብለን ተስፋ እናደርጋለን። እኛም ይህንን ጥረት እንደግፋለን። ጥረታቸው ፍሬያማ እንዲሆንም ተስፋ አለን። አንዳንድ መረጃዎችን ሲመለከቱ እንደነበሩ የተናገሩት ሌስሊ ሪድ ዩናይትድ ስቴትስ ለኢትዮጵያ ሰብዓዊ እርዳታዎችን በማቅረብ ረገድ የመጀመሪያውን ስፍራ ትይዛለች ይላሉ። ዩኤስ አሜሪካ ባለፉት አራት ዓመታት ብቻ 1.6 ቢሊዮን ዶላር የሚሆን እርዳታ በድርቅ ለተጎዱ ኢትዮጵያውያን ሰጥታለች። ባለፉት ጥቂት ዓመታት በሶማሌና በኦሮሚያ ክልሎች ተጎራባች ስፍራዎች በተፈጠረው ግጭት ምክንያት ለደረሰው ሰብአዊ ቀውስ የቀረበው እርዳታ ደግሞ የ1.6 ቢሊዮኑን ዶላር ግማሽ ያህል ፈጅተዋል። ይህ ችግር በአጭር ጊዜ ሊቃለል እንደማይችል የጠቆሙት ሌስሊ ሪድ የአሜሪካ መንግስትና ሕዝብ ግን ከኢትዮጵያውያን ጋር እስከ ዘለቄ ተዋብሮ እንደሚቆም አረጋግጠዋል። አሁን ጠቅላይ ሚኒስትራችሁ በዩናይትድ ስቴትስ ከኢትዮጵያውያን አሜሪካውያን ማኅበረሰብ ጋር ይገናኛሉ። ኢትዮጵያና ዩናይትድ ስቴትስ ለረጅም ዓመታት የትብብር ግንኙነት ነበራቸው። እኛ እዚህ ከ ሃምሳ ዓመታት በላይ ኖረናል። እዚሁ እንደምንቀጥልም በእርግጠኝነት መናገር እችላለሁ። ኢትዮጵያ ለአሜሪካውያን እጅግ አስፈላጊ ሀገር ናት። እንደምታውቁት ይህ ገንዘብ የመጣው ኢትዮጵያ ውስጥ ስለሚሆነው በእጅጉ ከሚያሳስባቸው አሜሪካውያን ቤተሰቦች ነው። ስለዚህ ድጋፋችን ይቀጥላል። ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ በየስፍራው በሚከሰቱ ግጭቶች ምክንያት ለሚፈናቀለው ሕዝብ ከዓለም አቀፍ ድርጅቶችና ከተለያዩ መንግሥታት ለአስቸኳይ ጊዜ እርዳታ የሚውል ገንዘብ እየቀረበ እንደሆነም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ልዩ ዝግጅቱን ላስታውስ። ከምሽቱ ሶስት ሰዓት እስከ ሌሊቱ ስምንት ሰዓት ድረስ ነገ ልዩ ዝግጅት ይኖረናል። ጠቅላይ ሚኒስትር አብይ አህመድ በዩናይት ስቴትስ ከሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ጋር በሚያደርጉት ስብሰባ ከነገው ግዙፉ የዋሽንግተን ዲሲ ስነ ስርዓት ጋር የተዘጋጀ በቀጥታ የሚተላለፍ ስርጭት ይጠብቃችኋል፣ በሬዲዮና በምስል። መልካም ምሽት። የእኛ ስርጭት አበቃ። የትግርኛ ስርጭት ይቀጥላል። ደህና ደሩ። Gidi <laughs> gidi